ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬሊያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ። በመላው አውስትሬሊያ ሕፃናት ትምህርት ቤት ውስጥ ጉንተላ ጉሸማና መንጓጠጥ ይገጥማቸዋል። እንደ ቤተሰብ ልጆቹ ጉንተላ ጉሸማና መንጓጠጥ የደረሰባቸው ወይም ጎሻሚ አንጓጣጭና ተንኳሽ ስለመሆናቸው ለማወቅ ያዳግታል። ልጆች ከትንኮሳና ጉጥጫ ለመታደግ ወላጆች ምን ሊያደርጉ ይችላሉ? የአላናህና ማድሊን ፋውንዴሽን ገዲብ አማካሪ የሆኑት ጄሲ ሚችል በጉንተላና ጉጥጫ ልጆችን ማሳቀቅ አካላዊም አንደበታዊም መሆኑን ይገልጣሉ። በአካላዊ መልኩ ጉሻማና ግፍትሪያ፣ በአንደበታዊ ገጽታው ዛቻ ወይም ስሜትን ጎጂ የሆነ ሹፈት እንዲሁም በማኅበራዊ ሁኔታ ጸያፍ የሆኑ አልባልታዎችን መንዛት እንደሚካተቱና በኦንላይንም እንደሚካሄዱ ያስረዳሉ የዚህ አይነቱ ተግባራት የትኛውን ቦታ እንደሚካሄድ ጠቁመው በተለይ ግና በትምህርት ቤት ውስጥ የተዘወተረ ስለመሆኑ ሲናገሩ ትምህርት ቤት ውስጥ ጉሸማና ጉጥጫ የተዘወተረበት ስፍራ ነው። አንድ በቅርቡ የተካሄደ ጥናት እንደሚያመለክተው ከሆነ 80 ፐርሰንት ጉጥጫና ትንኮሳዎች አዘውትረው የሚደርሱት በትምህርት ቤት የመጫወቻ ስፍራ ነው። ይሁንና እንደ ትምህርት ቤት አውቶቡስ በርካታ ሰዎች በሚያዘወትሩበት ቦታና በሳይበር ስፍራ ይከሰታል ብለዋል። የምክር አገልግሎት ሰጯ በሊንዳ ቢመንት የሳይበር ጉጥጫ መጠነ ሰፊ መሆኑን ሲያሳስቡ ለበርካታ ወላጆች እነሱ ሲያድጉ ምናልባትም ትምህርት ቤት ውስጥ ጉሸማ፣ ጉንተላ ወይም መንጓጠጥ በትምህርት ቤት ወይም በማህበራዊ ዝግጅቶች አካባቢ ደርሶባቸው ይሆናል። ይሁንና ወደ ቤታቸው ከተመለሱ በኋላ ግና የአይነቱ ሁነት አይገጥማቸውም። ቤታቸው የደህንነታቸው ማጠበቂያ ስፍራ ነው። ሆኖም የአሁን ዘመን ወጣቶች ሁሌም የኦንላይን ግንኙነት ስላላቸው ትንኮሳው ወይም መንጓጠጡ አይቀርላቸውም። እቤት ሲደርሱ መልእክት ደርሷቸዋል ወይም ስሜት ጎጂ ነገሮችን ይመለከቱ ይሆናል በማለት ይገልጣሉ። አንድሬ ካርቫሎ በበኩላቸው ልጆች አንዳንዴ ትምህርት ቤት ውስጥ ስለደረሰባቸው ጉጥጫ፣ ጉሸማ ወይም ትንኮሳ ለወላጆቻቸው አይነግሩም ብንናገር ሞባይል ስልካችንን ወይም አይፓዳችንን በወላጆች እንነጠቅ ይሆናል አሊያም ወላጆች ትምህርት ቤት ሄደው ይጋጩ ይሆናል የሚል ስጋት እንዳላቸው ያመለክታሉ። ልጆች እንዲህ ያለ ሁነት በሚገጥማቸው ወቅት ስለሚያሳዩት የባህሪ ለውጥ ሲጠቁሙም የአመጋገብና እንቅልፍ አዘቦታዊ ልማዶቻቸውን ይለውጣሉ፣ ለቅሶና ንዴትን ያዘወትራሉ፣ ወደ ትምህርት ቤት መሄድ አለመፈለግ ጠዋት ላይ የህመም ስሜት መሰማት በመሆናቸው እኒህ የማስጠንቀቂያ ቀይ ምልክት ናቸው። እንዲሁም ልጆቹ የሰውነት ቆዳ መጫር፣ መላጥ ወይም መጋጥ ከገጠማቸው ያ እንደ አካላዊ ጥቃት ምልክት ሊወሰድ ይችላል ብለዋል። ጄሲ ሚችል እንዲህ ያለ ሁነት ሲገጥም ወላጆች ቀጠሮ በማስያዝ ወደ ትምህርት ቤት አምርተው ልጆቻቸውን በውል ከሚያውቁት አስተማሪዎች ጋር መናገር እንዳለባቸው ያሳስባሉ። አንድ በቅርብ የተካሄደ ጥናት ውጤት እንደሚያመለክተውም ሰማኒያ ፐርሰንቱ መምህራን የሁኔታዎችን መከሰት የሚያውቁት ሪፖርት ከተደረገ በኋላ እንደሆነም ጠቁመዋል። ጉጥጫው ወይም ትንኮሳው ልጆን የገጠመው በኦንላይን እንደ ፌስቡክና ኢንስታግራም ከሆነ ለድረ ገጹ አስተዳደር ሪፖርት ሊያደርጉ ይገባል። ሪፖርት አድርገውም ከድረ ገጹ ላይ ካልተነሳ ለኢሴፍቲ ኮሚሽን ኢሴፍቲ ዶት ኦርግ ዶት ኤዩ ድረ ገጽ በኩል ሪፖርት ማድረግ እንደሚችሉ የኢሴፍቲ ኮሚሽነር ጁሊ ኢንማን ሲያስረዱ ለማህበራዊ ሚዲያው ሪፖርት አድርገው ከድረገጻቸው ላይ ካላወረዱት ወደ እኛ ሊመጡ ይችላሉ። እኛ መንጓጠጥ የደረሰበትን ወጣት ወክለን ያ ስሜት ጎጂ የሆነው ምስል ወይም መልእክት እንዲነሳ እናስደርጋለን። በዚህ አይነት መልኩ እስካሁን 1200 ያህል አውስትራሊያውያንን አግዘናል። የስኬት ደረጃችንም መቶ ፐርሰንት ነው በማለት የኢሴፍቲ ኮሚሽንን የእርዳታ ሚና ገልጠዋል። ልጆ ተጠቂም ብቻ ሳይሆን አጥቂም ሊሆን ይችላልና ከመምህራን ጋር ጎን ለጎን መሥራት፣ የምክር አገልግሎት መጠቀም ወይም ኪድስ ኦንላይን ድጋፍ ማግኘት ይችላሉ። ይህኑ አስመልክቶ ኤስቢኤስ ቴሌቪዥን ደ ሃንቲንግ በሚል ርዕስ ተከታታይ ፊልም ክፍል አራት ሐሙስ ምሽት ስምንት ሰዓት ተኩል ላይ ለሕዝብ ይቀርባል። SBS Radio Podcast number, let the Jamari Safara Mamratarikoch, SBS.com.au, Slash Am Hurricane Yugonu. Enjoy more stories in your language by visiting SBS.com.au.